ቦንዱን በላ ቡዳ በዜማ በግጥም የተፈከረለት በዲያስፖራ ኢንቬስተር ዳስ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮጳ፣ አማሪካ ጨጉላ የተሰራለት ወይም አልቲ የአባይም ቡሽራ ቦንዱን በላ ቡዳ፣ ሳይታሰብ ድንገት አዎ ቦንዱን ቡዳ የሰበከው ፓስተር ቆሞ ያጎነጎነ ለተራበው፣ ዙሮ ይበል መሐርነ! አቡን ጳውል ዲያብሎስ መናፍቅ መጅሊሱ ረድቤ፣ ምቱ ከርቤጣና ጢሱ አሪቲውም በተን ጠበረጨት ረጨት እናንት ጋኒል ጠሪ ቁሙ ለበረከት ብረት አስነክሶ ጠምዝዞ በቆመጥ አስበይው በይውም ቡዳው ሲቀጠቀጥ የቦንዱ ኮስሞቲክስ ጉትቻና ጨሌ ዲያስፖራው ኢንቨስተር የገባው በቦሌ እሱም ፍርጥጥ እርግፍ ብሎ ይጠፋል እንደ ሌላው በባሌ አዎ ቦንዱን ቡዳ በላው፣ ቦንዱን ቡዳ በላው። እናንት መናፍቃን ቀምቀም ቃም አድርጉ ቦንዱን ቡዳ በላው። ሳይሟላ ሰው ለኛ ሬሳ ሳጥን ለናንተ ብር አልጋ አስረክሞ ሌሊቱ ሳይነጋ ጉሮ ወሸባዬ የተዘፈነለት የአባዩ ሰር ደጋሽ ቦንዱ ተቀጠፈ። ከግብጽ በተላከው ጳውሎስ በባረከው አይንና ስለከ አባይ አባይ ጉድፈላቡ መደገሻ ቦንዱ በቡዳ ተበላ። ዲያስፖራ ኢንቨስተር ውሃ እንደዘገነ ሐሳቡ ሳይ አዎ ቦንዱን ቡዳ በላ እኮ አይንና አስቀጠፈው። ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ይሰብሰቡ ቸብ ቸብ ያደርጉ፣ ዘፋኞች ይዝፈኑ። ሳይጠሩም ጡራጆቹ ይድረሱ አዋራው ምጭስ ይተረማመሱ። ቅርጥፍ አርጎት ሄዷል የግብፅ አይነናሱ ሃምሳም ስልሳም ታልቦ በገል ያለች ድመት ረሃባችን ላይ ቆም ከመፈነቃቀል ላን ተርፍ ከስደት በደሃው ጉሮሮ የወተፈው እንጨት ቦንዱም ቡዳ በላው ሳይታሰብ ድንገት። አባይ ጉድፈላብ ፈላብ ቦንዱም ቡዳ በላው አባይ በአራቱም ማዕዘን ትግኑን ልታገር አመፅ ልታስቀይስ ብርሃብተኞች አጽም ክልል ልታንጽ ወዳጅን ልታርስ ቦንዱን አሳምረ ስትል ሸሞን ሟና ቅርጥፍ አርጎት ሄደ። ቅርጥፍ አርጎ በላው ያ የግብፅ ቡዳ መስቀሉን የያዘና እናም ቦንዱን ቡዳ በላው በዜማ በግጥም የተፈከረለት በዲያስፐራው ኢንቬስተር ድስ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አማሪካ ጭጉላ የተሰራለት የአባይ ሙሽራ ቦንዱን ቡዳ ቦላ ሳይታሰብ ድንገት፣ ቦንዱን ቡዳ በላው። ወይ ማርቲ ቦንዱን ቡዳ በላው።